ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ25 እና በ30 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። በመጪው የኢትዮጵያ ምርጫ የውድድር መስኩ ጠቧል ለሚሉ ተቃዋሚዎች ምርጫ ቦርድ መልስ ሰጠ ከዚያ አስቀድሞ ግን በዕለቱ አብይ ርዕስ ይህ ይቀርባል በራሪ ወረቀቶች የሚበተኑባቸው ብዙ አጋጣሚዎች አሉ እኛ ራሳችንም ያረጋገጥነው ነገር ነው አርቢያህርነት የሚባለው ህዋሳችን ማለት ራሳችን የምንተነትንበት የምንበትንበት ጊዜም አለ። ጸረ መንግስት ሳይሆኑ ፍትሐዊ አሰራር እንዲመጣ የሚጠይቁ ጽሑፎች ናቸው የሚበተኑት። በመሬቱ ላይ ያሉት ሰዎችም በአንክሮ ያነቡታል፣ ይከታተሉታል። ይህን ያሉት መርሃዊ ገብረ እግዚአብሔር ናቸው። በዕለቱ አብይ ርዕስ በዝርዝር ይቀርባል። ከዜናችን ውስጥ ደግሞ የመን ውስጥ የሚገኙ የኢትዮጵያ ስደተኞች በሀገሪቱ ዜጎች መካከል የሚካሄድ የጎሳ ግጭት ሰለባ መሆናቸውን ተናገሩ። ሱዳንና ደቡብ ሱዳን በአየር ድብደባ ምክንያት ተወነጃጀሉ የሚሉ ዋና ዋና ዜናዎች ይገኙበታል። በሁለተኛው ክፍለ ጊዜ ከመደበኛዎቹ መካከል ኢትዮጵያ በጋዜጦች ነው ወደ ዛሬ የሚቀርበው። ቀደም ብሎ የሚቀርበውና ሰፋ ያለ ጊዜ የሚይዘው ግን ከኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊ ጋር የተካሄደ የመጀመሪያ ክፍል ውይይት ይሆናል። እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን አስተናጋጆቻ ቀድማችሁ እኔ ሰሎሞን አባትና እኔም አዲሱ አበበንን የሳምንቱ ፕሮዲሰራችን ደግሞ ንጉሡ ታምሬ ነው። ዓርብ ዳር አምስት 2007 ዓ.ም ነው። ዛሬ ዜናውን እናስቀድማለን። የመን ውስጥ የሚገኙ የኢትዮጵያ ስደተኞች በአገሪቱ ዜጎች መካከል የሚካሄድ የጎሳ ግጭት ሰለባ መሆናቸው ይናገራል። ነዋሪዎች ስደተኞችን በማጥቃታቸው ሕይወታችን አደጋ ላይ ነው ሲሉ የስደተኞች ተወካይ አቶ ቶምሳ ሙዲ ለቪኦኤ የኦሮምኛ ቋንቋ ገልጠዋል በጎሳ ተከፋፍሎ እየተዋጋ ያለው ሕዝብ ባላንጣውን ጎሳ ደግፋችኋል በማለት ባለፈው ሳምንት 50 የሚሆኑ ስደተኞችን አፍነው የት እንዳደረሷቸው አይታወቅም። ለዩኤንኤችሲአር ሄደን ብናመለክትም ምንም መልስ ማግኘት አልቻልንም። በሀገሪቱ መንግሥት ያለ አይመስልም። በጎሳ ተከፋፍለው እየተዋጉ ያሉት እነዚህ የየመን ዜጎች ዝርፊያ፣ ግርፋትና ግድያም እያደረሱብን ነው ብለዋል። ስደተኞች ሴቶች ላይም የአስገድዶ መድፈር ወንጀል እንደሚፈጸም ገልጸዋል። ሮ በአሁኑ ጊዜ ከሀገራቸው ተሰደው ባህር አቋርጠው እዚህ የደረሱ ብዙ ሴቶች ተገደው በመደፈር የወለዱ ሁሉ አሉ። ይህንን ለዩኤንኤችሲአር ቢሮ አስታውቀናል። እዚህ ሲመጡ ልጆች የሌላቸው ሴቶች አሁን ብዙዎቹ በየመን ዜጎች ወንጀል እየተፈጸመባቸው አባታቸውን የማያውቁ ልጆች እያሳደጉ ነው። ባለፈው ሳምንት ሰና ውስጥ ይኖር የነበር አንድ የኢትዮጵያ ስደተኛም በነዋሪዎች በተተኮሰበት ጥይት ቆስሎ የሕክምና እርዳታ ባለማግኘቱ ተስፋ ቆርጦ ራሱን ማጥፋቱን የኦሮሞ ማህበረሰብ ተወካይ አቶ ጎቶምሳ ሙዴ ገልጸዋል። ሱዳንና ደቡብ ሱዳንን በሚዋሰኑባት የአፐር ናይል ግዛቷ ማባን አውራጃ ላይ ሱዳን የአየር ድብደባ አደረሰችብኝ ስትል ደቡብ ሱዳን ከሰሰች። ተፈጽሟል በተባለው ድብደባ ቢያንስ ስድስት ሰዎች መጎዳታቸውንም ባለሥልጣናት ተናግረዋል። ካርቱም በራሷም ብሉናይል ግዛት ውስጥ በሚንቀሳቀሱ አማጽያን ላይ በተመሳሳይ ቀን ማለትም ከትናንት በስቲያ ረቡዕ ደብድባ ድብደባ ማድረሷን ባለሥልጣናቱ በተጨማሪ አመልክተዋል። በሰሜናዊቱ ሱዳን ብሉ ናይል ግዛት ውስጥ ከሚካሄደው ጦርነት የሸሹ መቶ ሺህ ይሆናሉ የሚባሉ ሱዳናዊያን ስደተኞች በደቡብ ሱዳኗ አፕናይል ግዛት ውስጥ ተጠልለው ይገኛሉ። የፈረንሳይ ዜና ወኪል ኤኤፍፒ ያነጋገራቸው የሱዳን ጦር ቃል አቀባይ ኮሎኔል አልሳዋር ሚሃሌድ ሀገራቸው የትኛውንም የደቡብ ሱዳን ግዛት እንዳልነካች ተናግረዋል። የደቡብ ሱዳን ጦር ቃል አቀባይ ኮሎኔል ፊሊፕ አጉዌር ለቪኦኤ በሰጡት ቃል ደግሞ ሱዳን የአየር ድብደባውን ግዛታቸው ውስጥ አድርሳለች ብለው ሀርቱም ደቡብ ሱዳን ተቃዋሚዎቹን አማጽያን ትረዳለች ስትል የምታሰማን ወቀሳ ግን አስተባብለዋል። ማባን ምንም ውስጥ ያልነበሩ ስድስት ሲቪሎችን የገደለ በአንቶነቭ የተካሄደ የአየር ድብደባ ማባን አውራጃ ውስጥ በምትገኘው ኮርቱ ባክ ላይ ትናንት ከቀኑ ዘጠኝ ሰዓት ላይ ተፈጽሟል። አይሮፕላኑ የመጣው ከሱዳን ነው። በአካባቢው የአንቶነቭ ትጥቅ ያላት ሱዳን ብቻ ነች። አጎየር አክለውም ሱዳን ከግዛቷ ሸሽተው ወደ ደቡብ ሱዳን የሚገቡ አማጽያንን ለማሳደድ ስትል የእኛን ግዛት ትደበድባለች ብለዋል። ኬንያ ውስጥ ለሚገኙ ስደተኞች ሲያቀርብ የቆየውን የምግብ ድጋፍ በከፍተኛ መጠን እንደሚቀንስ የተባበሩት መንግሥታት ድርጅት የዓለም የምግብ መርሃ ግብር ደብልዩ ኤፍፒ አስታወቀ። ድርጅቱ እርምጃውን የሚወስደው ባጋጠመው የበጀት እጥረት ምክንያት መሆኑን ጠቁመዋል። ከነገ ጀምሮ ሰሜን ኬንያ በሚገኙት ዳዳብና ካኩማ መጠለያዎች ውስጥ ለሚገኙ ስደተኞች ሲታደል ከነበረው ምግብ ሐምሳ ከመቶ እንደሚቀነስ ድርጅቱ ገልጿል። በሌላ በኩል ግን ሰፈሮቹ ላይ ለሚያካሂደው ስራ የሚያውለውን ገንዘብ ለማግኘት ከዓለም አቀፍ ማህበረሰብና ለጋሾች ለማግኘት እየታገለ እና ጥሪ እያስተላለፈ መሆኑን ዛሬ ባወጣው መግለጫ አመልክቶ ራሽን ወደ መቀነስ የገባው እንደ መጨረሻ አማራጭ መሆኑንም አስረድተዋል። በሁለቱ የኬንያ መጠለያ ጣቢያዎች ውስጥ ካሉት ስደተኞች አብዛኞቹ ከሶማሊያ እና ከደቡብ ሱዳን ሁከትና ድህነትን እየሸሹ የገቡ መሆናቸውንም ድርጅቱ አክሎ አመልክቷል። የናይጄሪያው አማጺ ቡድን ቦኮ ሃራም ታጣቂዎች በአገሪቱ ሰሜን የምትገኘውን ቺቦክ ከተማ መያዛቸውን እማኞች ገለጡ። ቺቦክ ቡድኑ ቀደም ሲል ከሁለት መቶ በላይ የትምህርት ቤት ልጃገረዶችን የጠለፈባት ከተማ ነች። ዴይሊ ትረስት የሚባል የአካባቢው ጋዜጣ ባወጣው ዘገባ ቦኮ ሀራም በከተማይቱ ላይ ጥቃት የከፈተው ትናንት ምሽት ላይ ሲሆን ብዙ የከተማይቱ ነዋሪዎች ለመፈናቀልና ለመሸሽ መገደዳቸውን አመልክቷል። የቺቦክ አዛውንት መድረክ የሚባል ቡድን ሊቀመንበር ፖጎ ቢትረስ ለቪኦኤ እንደገለጡት የአማጺውን ቡድን ታጣቂዎች ከተማይቱን ትናንት ከቅጥር በኋላ ማጥቃታቸውን አረጋግጠዋል። የቦርኖ ግዛት እንደ ራሴ የሆኑት ሌትናል አሊ ኑዴማ ከተማይቱን ከተማይቱ አሁን በምትገኘው በቦኮ ሀራም እጅ መሆኑን ለመገናኛ ብዙኃን ተናግረዋል። የእስላማዊ ተዋጊ ቡድን መሪ አቡባካር ሼካው ያወጀውን የከሊፋ ግዛት ለማስፋት ቦኮ ሀራም ባለፈው ዓመት ቦርኖና አዳማዋ ግዛቶች ውስጥ ብዙ ከተሞችን የያዘ ሲሆን ትናንት በተካሄደው ውጊያ የተለቀቀችውን የአዳማዋን ከተማ ሙቢን ጨምሮ የአገሪቱ የጸጥታ ኃይሎች ሌሎችም አካባቢዎችን እየመለሱ መያዛቸው ታውቋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከሚያንማር ወይም በሌላ ስሟ ከበርማ የዲሞክራሲ መሪ አንሳን ሱኪ ጋር ተወያዩ። በሌላ በኩል ደግሞ በመጪው የአውሮፓ አመት ማያንማር ውስጥ ይደረጋል የተባለው ምርጫ ጊዜ እየቀረበ በመ ጣ መጠን አንዳንድ ጥያቄዎች እየተነሱ ነው። አንሳንሱኪ ከፕሬዚደንት ኦባማ ጋር ከተወያዩ በኋላ በሰጡት መግለጫ የማያንማር የለውጥ ሂደት በኮረኮንቻማ መንገድ ላይ እያለፈ ነው ብለው ብዙ ተስፋ መጣል ወደ ቀቢጸ ተስፋ እንዳይወስድ አስጠንቅቀዋል። የሀገራቸው ህገ መንግስት ፍትህ አልባ የሆነና ኢዲሞክራሲያዊ ነው ብለዋል። አንሳንሱኪ በህዝብ ፍቃድ በርማ ሙሉ በሙሉ የሚሰራ ዲሞክራሲ ስትሆን እዚያ ለመድረስ ካስቻሉን ወዳጆቻችን ዩናይትድ ስቴትስ ከቀዳሚዎቹ መካከል ነበረች እንል ዘንድ ስለ ዲሞክራሲያዊ ሽግግራችን የምትሰጠንን ድጋፍ ትቀጥላለች የሚል ፕሬዚደንት ኦባማ ከጋዜጠኞች ጋር ሲነጋገሩ ሰዎች የቤተሰቦቻቸው አባላት ከሌሎች ጋር ባሏቸው ግንኙነቶች ምክንያት ለፕሬዚደንትነት እንዳይወዳደሩ መከልከል አግባብ አይመስልም ብለዋል። ሰዎች ሀገራቸው ውስጥ በማናለብኝነት እና ያለ ተጠያቂነት የፈቀዳቸው ነው የፈቀዳቸውን በሚያደርጉ ባለስልጣናት መዋከብ ወይም መንገላታት ሳይሆን ድህነትን ነው ሊሰማቸው የሚገባው። ሰዎች መሆን የሚፈልጉትን መሆን እንዲችሉ ሊበረታቱ አቅም ሊሰጣቸው ነው የሚገባው። ፕሬዚደንት ኦባማ ክለውም በርማውያን በመጪው ዓመት ለሚያደርጉት ምርጫ ሲዘጋጁ የሀገራቸውን እጣ ፈንታ ለመወሰን መላው የበርማ ሕዝብ መሳተፉን ማረጋገጥ እንደሚገባ አሳስበዋል። ዩናይትድ ስቴትስ እንደ ጂ ሃያ አይነት ቡድኖችን የሚያንቀሳቅሰውን ዓለም አቀፍ ትብብር መንፈስ በጥቅል ትጥሳለች ሲሉ የሩሲያዋ ፕሬዚዳንት ቭላድሚር ፑቲን ከሰሱ። የሩሲያዋ ፕሬዚዳንት ይህን ወቀሳ ያሰሙት መሪዎቹ ለሀያዎቹ ከበርቴ አገሮች ስብሰባ አውስትሬልያዋ ከተማ ብሪዝቤን እየገቡ ባሉበት ጊዜ ነው። ፕሬዚዳንቱ በተለይ ሩሲያ ዩክሬን ውስጥ አላት በሚባለው ጣልቃ ገብነት ምክንያት የተጣለባትን ማዕቀብ ለክሳቸው እንደ ሰበብ አንስተውታል። ክቡራትና ክቡራን አድማጮች ለዜና የያዝነው ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እንገናኛለን። የምናስተናግዳችሁ አዲሱ አበበና እኔም ሰሎሞን አባተ ነን። በመጪው የኢትዮጵያ ምርጫ ችግር በአባላችን ላይ ደርሰዋል፣ እንደዚህ አይነት ነገር ተፈጥረዋል ብሎ በሚሉበት ጊዜ በቀጥታ የሚሆን በተዘዋዋሪ መንገድ ከምርጫ እንቅስቃሴው ጋር ከፖለቲካ ፓርቲው እንቅስቃሴ ጋር ወይ ደግሞ የፖለቲካ ፓርቲዎች አባል በመሆናቸው ብቻ የተፈጠሩ ነገሮች ናቸው ወይ አይደሉም የምለውን ሽታ ለመፈለግ ከፍተኛ ጥረት ያደርጋል ቦርዱ። የሰማችኋቸው የብሔራዊ ምርጫ ቦርድ ጽሕፈት ቤት ኃላፊ እና የቦርዱ ጸሐፊ አቶ ነጋ ዱፊሳ ናቸው። በመጪው የኢትዮጵያ ምርጫ ውድድር መስኩ ወይም በመጪው የኢትዮጵያ ምርጫ የውድድር መስኩ ጠቧል ለሚሉ ተቃዋሚዎች ከሰጡት መልስ የተቀነጨበን የሰማችሁት በሁለተኛው የዝግጅታችን አጋማሽ ይቀርባሉ። አሁን የዕለቱ አብይ ርዕስ አስመራ ውስጥ በራሪ ወረቀቶች እየተበተኑ እንደሆነ ጀበርቴ የተባለው ድረገጽ ገልጧል። የአርቢ ሀርነት ሐዋስ አባል ነኝ ያሉን መርሃዊ ገብረ እግዚአብሔር ነኝ የሚባሉ ሰው ራሱ እንደሚበትን ራሳቸው ገልጠውታል። አስመራ ውስጥ ፖሊሶች ብዙም እንደማይታዩ ድረገጹ ጨምሮ ይገልጣል። ከኤርትራ ባለሥልጣኖች በኩል ምላሽ ለማግኘት ጥረት ተደርጓል። አንድ ማንነታቸውን ያልገለጹ ባለሥልጣን እንዲህ የሚባል ነገር አስመራም ሆነ ኤርትራ ውስጥ የለም ብለዋል። ባልደረባችን በትረ ሥልጣን የአርቢ ሀርነት አባል ነኝ ያሉ ስሜ መርሃዊ ገረዝጌ እግዚአብሔር ማለት ነው ያሉ ሰውን አነጋግሯል። አቶ ኤልያስ አራያ የተባሉ ስለ ሰውንም አነጋግሯል። አዳነች ፍስሀዬ ነች የምታቀርበው። አስመራ ከተማ ውስጥ በተለይም በተወሰኑ አካባቢዎች ጸረ መንግስት ይዘት ያላቸው ጽሁፎች እንደተበተኑ አንዳንድ ሚዲያዎች ዘግበዋልና ስለዚህ ጉዳይ የምታውቀው ነገር ካለ ሲል በትረ ስልጣን ጥያቄ አቅርበው መርሃዊ ገረዝጌር ነኝ ያሉ ያለሁትበት ቦታም ጎዳ ይፋ አካባቢ ነው ያለ ሰው ምላሽ ሰጥቷል። በራሪ ወረቀቶች የሚበተኑባቸው ብዙ አጋጣሚዎች አሉ። እኛ ራሳችንም ያረጋገጥነው ነገር ነው። አርቢሃርነት የተባለው ህዋሳችን ማለት ራሳችን የምንበትንበት ጊዜም አለ ጸረ መንግስት ሳይሆኑ ፍትሐዊ አሰራር እንዲመጣ የሚጠይቁ ጽሁፎች ናቸው የሚበተኑት። ሰው በአንክሮ ያነባዋል፣ ይከታተለዋል። ባለፈው ሳምንት በተወሰኑ የአስመራ አካባቢዎች ወረቀቶች በብዛት ተበትነው እንደነበረ ሰምተናል እና ስለዚህ ጉዳይ የምታውቀው ነገር አለን ለሚለው ጥያቄ እኛንን የበተን ነው ብሏል መርሃዊ። አሁን እኛንን የበተን ነው ማይጩሆት ቼንትሮ አካባቢ ነው የበተን ነው። እኛንን ስትል ግን ማናችሁ እናንተ? አርቢ ሀርነት ነን። ኤርትራ ነጻ የወጣችበት እለት ነው አርብ። አርቢ ሀርነት የተመሠረተውም ህዳር 11 ቀን 2011 ዓ ም ነው። እለቱም አርብ ነበርና አጋጣሚውን መሠረት በማድረግ ነው ስሙ የተወሰደው። ወረቀቶቹን የመተኑ ዓላማና ጥቅሙ ምንድን ነው ለሚለው ጥያቄ የሚዲያ የሚዲያና የመናገር የመሳሰሉት መብቶች ስለሌሉ ያለው አማራጭ እሱ ነው ይላል መርሃዊ። የሚዲያ የመቃወምና የመናገር የመሳሰሉት መብቶች ስለሌሉን በአገሪቱ ያለውን ተጨባጭ ሁኔታ በበራሪ ወረቀቶች ህዝቡን ለማስረዳት ተረድቶም በተግባር እየደረሱበት ያሉትን ችግሮች ለማስወገድ አስፈላጊውን ለውጥ እንዲያመጣ ለማድረግ ነው። እኛንን የበተንነው እስካልክ ድረስ ስንትና የት አካባቢ በተናችሁ ሁኔታት ብዙሕ የተበተነው ብዙ ወረቀት ነው። በውል ይህን ያህል ነው ለማለት አንችልም። በመላ አስመራ እንዲሁም መንደፈራን ከረንና ደቀ መሃረን በመሳሰሉት ከተሞችን በትነናል። የተበተኑት ወረቀቶች ይዘት ምን እንደሆነ መርሃዊ ተጠይቆ አምባገነንነት ያብቃ የሚል እንደሆነ ጠቁሟል። ይዘቱ አምባገነንነት ያብቃ የሚል ነው። ስለ ሁሉም የዲሞክራሲ ገጽታ ሁለት አይነት ነው ያለው። መሬታዊ ሀርነት በአውሮፓውያን አቆጣጠር በ1991 ዓ.ም ተጎናጽፈዋል። ሰብአዊ ሀርነትን ደግሞ ያላገኘነው ነገር ነውና ማግኘት እንዳለብን ሕዝቡ እንዲያውቀው ስለሚያስፈልግ ነው ጽሁፎችን የምንበትነው። ኤርትራ አንጻራዊ ሰላም ያላት ሀገር ተደርጋ ስለምትታይ በራሪ ወረቀቶች መበተን ሰላምን ሊያናጋ ይችላልና ጸረ ሰላም ነው ብትባሉ ምን ትላለህ የሚል ጥያቄ ቀርቦለት መርሃዊ ምን አይነት ሰላም ሲል መልሷል። ምን አይነት ሰላም በርግጥ ግጭት በርግጥ ግጭት የለም ግን አሁን ለምሳሌ ካንተ ጋር ሳውራ እንኳ አደጋ እንዳለ በመገንዘብ ነው መናገር የሰው ልጅ መሰረታዊ የሆነ መብት በመሆኑ አደጋ የሚደቅን መሆን አልነበረበትም ይህን ሁኔታ እንዴት ከሰላም ጋር ይህን ሁኔታ እንዴት ከሰላም ጋር ማጣጣም ይቻላል የመናገር መብት ከሌለኝ ሰላም የለም ማለት ነው ዓርብ ሐርነት የተባለው ቡድን በሌሎች የኤርትራ ክፍሎችም ህዋሳት እንዳሉት መርሃዊ ገረዝጊሄር ነኝ ያለው ሰው ሲገልጽ፣ በየቦታው የየራሳችን ህዋሶች አሉን ብለዋል። የተቃውሞ ወረቀቶች የመበተኑ ተግባር በውጭ ግፊት የሚሰራ ነው ወይስ አገር በቀል ለሚለው ጥያቄ እኛ ኤርትራውያን ራሳችን የጀመርነው ነው ይላል መርሃዊ። እኛ ኤርትራውያን ራሳችን የጀመርነው ነገር ነው። ምንም አይነት የውጭ ኃይል ግፊት የለበትም። ኤርትራ ውስጥ የሚበተኑት ወረቀቶች እኛ በተናገርንባቸው አላማዎች መንገድ በውጭ ተዘጋጅተው ወደ ሀገር ይገቡና እኛ እንበትናቸዋለን ሲል መርሃዊ ገረዝሔር ነኝ ያለን ሰው አስረድቷል። አቶ ኤልያስ ያዕቆብ የተባሉ የአይን ምስክር ነኝ ያሉ ከኒውዮርክ ከተማ ለእረፍት የሄዱ ሰው ደግሞ አስመራ ውስጥ አዱሊስ ክለብ ከተባለው ቦታ ሆነው እንደሚናገሩ ገልጸዋል። አስመራ ላይ ለሁለት ወራት ያህል እንደቆዩ አስረድተዋል። ብዛዕባ ፓምፍሌት እየ ዝዛረብ ዘለኹ ኖኖ ብዛዕባ ፓምፍሌት ተዘርጊሑ ከምዝተቢሉ ዝበሃል ወላ ሓንቲ ነገራት የለን ወረቀት ተበተነ የሚባለው ምንም ነገር የለም ከተማ ተረበሸ የሚባለው ምንም ነገር የለም። ያየሁትም ሆነ የሰማሁት ነገር የለም። አቶ ኤልያስ አያይዘውም የኤሌክትሪክ መብራት ችግር አለ፣ ሌላ ግን ሰው ሁሉ በሰላም ሲወጣና ሲገባ ነው የሚታየው ብለዋል። ወደ አውሮፓ፣ ኢትዮጵያ እና ሱዳን የሚሰደዱ ኤርትራውያን ቁጥር በፍጥነት እየጨመረ መሄዱ ተገልጿል። ይህን የገለጹት የተባበሩት መንግስታት ድርጅት ቃል አቀባይ ዛሬ ጄኔቫ ውስጥ ለጋዜጠኞች በሰጡት መግለጫ ነው። አዲሱ አበበ ዝርዝሩን ይዟል። በዘንድሮ የአውሮፓውያኑ 2014 ጀምሮ 10 ወራት ውስጥ አውሮፓ ውስጥ ጥገኝነት የሚጠይቁ ኤርትራውያን ቁጥር በሶስት እጥፍ አድጓል። በዚሁ መሠረት ባለፈው ዓመት በዚህ ወቅት የነበረው 13,000 የስደተኛ ቁጥር አሁን 37,000 ሺህ ሆኗል። ወደ ኢትዮጵያና ሱዳን የሚሄዱ ኤርትራውያን ስደተኞች ቁጥርን በፍጥነት ጨምሯል። አብዛኛዎቹ ወደ አውሮፓ የሚሰደዱ ኤርትራውያን በኢትዮጵያና በሱዳን በኩል እንደሚያልፉም ታውቋል። ባለፈው ጥቅምት ወር ብቻ ከአምስት ሺህ በላይ ኤርትራውያን ናቸው ወደ ኢትዮጵያ የተሰደዱት። በዚህ ጉዳይ ላይ አስተያየት እንዲሰጡን ወደ አዲስ አበባ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ አቶ ክሱት ገብረ እግዚአብሔርን ጠይቅ ያለው አቶ ክሱት በቅድሚያ አመሰግናለሁ። ለመሆኑ በአሁኑ ወቅት ኢትዮጵያ ውስጥ ስንት ኤርትራውያን ስደተኞች አሉ? እሺ አመሰግናለሁ አቶ አዲሱ። አሁን ቁጥሩ ወደ አንድ መቶ ሰባት ሺህ ድረስ ነው። ይህንንም በሁለት ክልሎች ውስጥ በአፋርና በትግራይ ክልሎች ስድስት የስደተኛ መጠለያ ጣቢያዎች ውስጥ ነው የሚገኙት። በድምሩ ነው ስድስት ካምፖች? አዎ ስድስት ናቸው። አፋር ላይ ሁለት አሉ፣ በትግራይ አራት ካምፖች አሉ። በድምሩ ስድስት ካምፖች ናቸው። በአብዛኛው ወዴት ነው የሚሄዱት? ወደ ትግራይ ትግራይ ናቸው ብዙዎቹ። ወደ ከዘጠና ሺህ አካባቢ የሚሆኑት ትግራይ ነው ያሉት ሰማያ ሺህ አካባቢ ትግራይ ነው ያለው። ከሌላ ሲጠይቁ ምንድን ነው የሚሰጡት ምክንያት? በአብዛኛው አተኩሶት፣ በአብዛኛው የሚጠይቁት የመብት ጥሰት አለ ነው የሚሉት። በተለይ ብሔራዊ አገልግሎቱ አንደኛ፣ በጣም በግዳጅ ነው በአፈሳ ነው። ሁለተኛ፣ ገደብም የለውም አንዴ ከተገባ መውጣት የማይቻልበት ነገር ማለቂያ የሌለው ነገር ስለሚሆንብን እሱንም ሽሽት ነው የሚሉት። ከሚያቀርቧቸው ምክንያቶች እነዚህ ጎላ ጎላ ያሉት። ይሄ ለኢትዮጵያ ምን ያህል ጫና ይፈጥራል ማለት ምንድን ነው? አሁን ከሳውዲ ተሰደው የሚመጡ በችግር ከዛ ተባረሩ ወደ ኢትዮጵያ የሚመጡ አሉና ከእነሱ ጋር ደግሞ ከኤርትራ የሚመጡ ስደተኞች ጋር ሲሆን፣ ጫናው በስደተኞችን በሚያስተናግደው መስሪያ ቤት፣ በእናንተ መስሪያ ቤት በኩል ምን ያህል ከባድ ነው? አዎ ከባድ ነው አሁን ከሳውዲ ተመልሰው የሚመጡት በእርግጥ ወደ ሀገራቸው ነው የመጡት ወደ የቤተሰቦቻቸው ስለዚህ የመንግስት ኃላፊነት ነው ሙሉ በሙሉ መንግስት ነው የሚያቋቁማቸው እነዚህ ስደተኞች ከሌላ ሀገር ወደ ኢትዮጵያ የሚመጡት ግን ከመንግስት ጋር ተባብረን የዩኔክስያር እና የኢትዮጵያ መንግስት እንዲሁም ሌሎች ረጂ አካላት ሆነን ነው የምናግዛቸው። ጫናው በእርግጥ በጣም ከፍተኛ ነው። ወደ አንድ አካባቢ ያልተጠበቀ ቁጥር ያለው ስደተኛ ሲመጣ እዛ ለመጀመሪያ ጊዜ በተለይ የዩኔክስያር ሌሎች ረጂ አካላትም እስኪደርሱ ድረስ ከህብረተሰቡ ጋር እዛ የተገኘውን ነገር የተቋደሰ የሚቆዩበት ሁኔታ ነው። በዚህ ላይም ውሃው እንጨቱ ምኑ ምኑ አብረው ነው ሼር የሚያደርጉት። የተወሰኑ ጊዜያት እና ጫና ይፈጥራል። በጣም ጫና ይፈጥራል። ነገር ግን ጫናውን ቢኖር የኢትዮጵያ መንግስት ሁሌም በአራቱም አቅጣጫዎች ድንበር ክፍት አድርጎ ስደተኞች እየተቀበለ ነው ያለው። በነገራችን ላይ አሁን በአሁኑ ሰዓት ኢትዮጵያ ከአፍሪካ በስደተኞች ቁጥር ቀዳሚ ደረጃ ቀዳሚነት ደረጃ ይዛለች። እሱን እያሰው እያየው ነበረ። እንዲያውም አሁን አሁን ኖቬምበር ነው በአውሮፓውያኑ የያዝነው ወር ኦክቶበር ማለት ጥቅምት ያለፈው ወር ነው እና በዛ በኦክቶበር ብቻ አምስት ሺህ ኤርትራውያን ናቸው ኢትዮጵያ የመጡት ይላል ዜናው። ልክ ነው። ትክክል ትክክል ነው። ትክክል ነው። ይሄ ካለፈው በተለይ አለፉት አስር ወራት የነበረው አካሄድ ወይም ትሬንድ የተለየ ነው። በአማካይ እስከ ሁለት ሺህ አካባቢ ነበር የሚመጡት በዚህ ወር በጣም ባልተጠበቀ ሁኔታ ከእጥፍ በላይ ቁጥሩ አሻቅቧል። አሁንም በኖቬምበር የመጀመሪያ ሳምንትም ስናየው እንደዚሁ ቁጥሩ በጣም ያው ያው የመጀመሪያው የኦክቶበሩ ትሬንድ እየቀጠለ እንዳለ ያሳየን ያል ነው። እንደቀጠለ ነው። ምን አይነት ስደተኞች ናቸው? ምን አይነት ማለት ቤተሰብ ሆነው የሚሰደዱ አሉ፣ ህፃናት፣ ሴቶች አሉ፣ አረጋውያን አሉ። እስቲ ትንሽ ይግለጡልኝ የስደተኞቹን አይነት። ብዙዎቹ ብዙዎቹ ወጣቶች ናቸው በአስራ ስምንት እና በሀያ አራት እድሜ ክልል ውስጥ ያሉ ናቸው። ወደ ወደ ዘጠና በመቶ ማለት ይቻላል በዛ የእድሜ ክልል ውስጥ ያሉ ናቸው። በእርግጥ ህጻናትም ይመጣሉ በተለይ ለብቻቸው ደግሞ የሚመጡ ያለ ምንም አዋቂ አዋቂ ሰው ከና ሳይኖር ህጻናት አንደረጅ የሆኑ ህጻናትም የሚመጡበት ሁኔታ አለ። በዚህ ወር በኦክቶበር ለምሳሌ ወደ ሰባ ስድስት ህጻናት ብቻቸውን ብቻቸውን መጥተዋል። ነገር ግን በአጠቃላይ ቁጥሩን ካየነው ግን ወጣቶች ናቸው በጣም የሚበዙቱ። አሁን ህጻናት በሚመጡበት ጊዜ ወይም ደግሞ አቅመ ደካሞች በሚመጡበት ጊዜ ቀዳሚው ነገር ህክምና ሊሆን ይችላል እና በህክምና ረገድስ በተገቢው መንገድ ይረዳሉ? ለስደተኞች መደረግ ያለበትን ነገር በሚያሟላ መልኩ? አዎ፣ መሰረታዊ ነገሮች አሉን። ህክምና፣ መጠለያ ውሃ፣ እንደዚሁም የመጀመሪያ ደረጃ ትምህርት የመሳሰሉት በአፋጣኝ ይደርስላቸዋል። እነዚህ አሉ። ካምፑም የቆየ ስለሆነ ባሉት ሲስተም ውስጥ አብዞርብ ይሆናሉ። ያለው ችግር ግን ከዛ ባለፈ ቁጭ ብሎ መሰረታዊ ፍላጎቶች ቤዚክ የሚባሉት ነገር ከማግኘቱ ውጪ እንደው ሙያ የሚያገኙበት ህይወታቸውን የሚያሻሽሉበት ሁኔታ እድል የማጣት ችግር አለ። እነዚህ ደግሞ ወጣቶች ስለሆኑ ትንሽ ይሄ ተስፋ ያስቆርጣቸዋል ይመስለኛል እና አንዳንዶቹ በተለይ እንደዚሁ በአደጋውም ስለ አደጋውም ብዙ ጊዜ እየነገር ናቸው። ወደ ባህር አቋርጦ ወደ አውሮፓና ወደ ሌሎች ሀገሮች ለመሄድ ሊሞክሩትም ከዚሁ ከተስፋ መቁረጥ የመነጨ ይመስለኛል። በዩንስር እና በኢትዮጵያ መንግስት እንዲሁም ሌሎቹ የተቻላቸውን እያደረጉ ቢሆንም የሚገኘው ገንዘብ ግን በጣም ትንሽ ስለሆነ ከመሰረታዊ ፍላጎቶቻቸው ባለፈ ብዙም ማድረግ ስላልተቻለ ነው። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔርን እናመሰግናለን ወደ ተከታዩ ዘገባ እንለፍ ዩናይትድ ስቴትስ ና የአውሮፓ ህብረት ከሶሪያ መልስ በገዛ ሀገራቸው ውስጥ የሽብር ጥቃት ሊያደርሱ ይችላሉ የተባሉ የተጠርጣሪ ባዕዳን ተዋጊዎችን እንቅስቃሴ ለመግታት በተያያዘ ጥረት ግንኙነታቸውን እያጠናከሩ ነው ጂም ማለን ተከታዩን ዘገባ አድርሶናል ትዝታ ብላቸው ታቀርባለች ባዕዳን ተዋጊዎችን ለመለየትና ጥቃታቸውን ለማስቆም ከአውሮፓ ህብረት ሚኒስትሮች ጋር ዋሽንግተን ዲሲ ውስጥ የሁለት ቀናት ውይይት ተደርጎ ከስምምነት መደረሱን የዩናይትድ ስቴትስ ዋና አቃቤ ህግ ኤሪክ ሆልደር ተናግረዋል። የፍትህ ሚኒስቴር በባልካን በመካከለኛው ምሥራቅና በሰሜን አፍሪካ ቁልፍ አካባቢዎች የሚኖሩ የፌዴራል አቃቢያን ህጎችና ከፍተኛ የህግ አማካሪዎች በአዳን አሸባሪዎችን የመመርመርና ለህግ የማቅረብ አቅማቸውን ለማሳደግ ከሚፈልጉ ሀገሮች ጋር እንዲተባበሩ መመሪያ ሰጥቷል። በሶሪያና ኢራቅ ውስጥ የሚዋጉትን አክራሪ ነውጠኞች ለመቀላቀል ከዓለም አካባቢ 15,000 የሚሆኑ ተዋጊዎች ወደዚያው ማምራታቸውን አንድ የተባበሩት መንግስታት ድርጅት ሪፖርት ገልጿል። አንድ መቶ የሚሆኑት ከዩናይትድ ስቴትስ እንደሄዱ የአሜሪካ ባለስልጣናት ተናግረዋል። የዩናይትድ ስቴትስ ዋና አቃቤ ሕግ ኤሪክ ሆልደር ዜጎቻቸው በነውጥ ወይም በሽብር እንዳይካፈሉ ለማስቆም ዩናይትድ ስቴትስ ለአንዳንድ አገሮች ምክር ወይም ስልጠና ለመስጠት ፈቃደኛ መሆኗን ተናግረዋል ቢ በነዚህ ሁሉ ጥረቶች አማካኝነት የእኛ ግብ ህጉን ተመርኩዘን ባዕዳን አሸባሪዎችን የመዋጋት አቅማችንን መገንባት ነው። ይህ አካሄድ ምናልባት ወደ ሶሪያ ለመሄድ ወይም ከሶሪያ ሲመለሱ ከነበሩበት አገር ውስጥ የሽብር ተግባር ፈጻሚዎችን ለመከታተልና ለማስቆም ያስችለን ይሆናል። በዋሽንግተኑ ውይይት ላይ ከተገኙት መካከል የአውሮፓ ህብረት የማይግሬሽን ወይም የድንበር ተሻጋሪ ሰራተኞች ኮሚሽን፣ የአገር አስተዳደሮችና የዜጎች ኮሚሽን ዲሚትሪስ አብራሞቭ ይገኛሉ። በጋራ የምናምንባቸውን እሴቶች ለመከላከል እንዴት ተባብረን መስራት እንዳለብን ሌላ ተጨባጭ ምሳሌ ነው ይህ ስምምነታችን። እነዚህ የምንወስዳቸው እርምጃዎች ደግሞ በዩናይትድ ስቴትስ እና በአውሮፓ መካከል በህዝብ በነጻ መዘዋወር ለህዝብ በነጻ መዘዋወር እንቅፋት መሆን የለባቸውም። ዋና አቃቤ ሕግ ኤሪክ ሆልደር ዩናይትድ ስቴትስ እና የአውሮፓ ህብረት በሚጓሯቸው ለምሳሌ የተደራጁ ወንጀሎችን በማስቆምም ረገድ የተስማሙ መሆናቸውን ተናግረዋል። ወደ መጨረሻው የምሽቱ የትንታኔ ርዕስ እናልፋለን። በምዕራብ አፍሪካ የተስፋፋውን የኢቦላ በሽታ ለመቆጣጠር የተያዘውን ዓለም አቀፋዊ ምላሽ አስመልክቶ የዩናይትድ ስቴትስ የእርዳታ ድርጅት ዩኤስኤአይዲ ዋና አስተዳዳሪ ራጅቭ ሻህ እና ሌሎች የኦባማ አስተዳደር ከፍተኛ ባለሥልጣናት በኮንግረስ የምስክር ሰሚ ሸንጎ ፊት ቀርበው ሁኔታውን አስረድተዋል። ጉዳዩን በሽታ ለመቆጣጠር ፕሬዚዳንት ኦባማ የጠየቁትን የ6.2 ቢሊዮን ዶላርስ የአስቸኳይ ጊዜ በጀት በህዝብ ተወካዮች እንዲያጸድቁ ሚስተር ሻህ ጠይቀዋል። የቪኦኤዋ ሲንዲሴይን ከካፒታል ሂል ያደረሰችን ዘገባ ቆንጅታየት ታቀርባለች። በላይቤሪያ በሴራ ሊዮንና በጊኒ በአሁኑ ወቅት በኢቦላ በሽታ የተያያዙ 3 ሺህ ሰዎች አሉ። የዩናይትድ ስቴትስ የህግ አውጪው ምክር ቤት የውጭ ጉዳዮች ኮሚቴ በትናንትናው ዕለት በሽታውን ለመቆጣጠር የተያያዘውን ጥረት በገመገመበት የምስክር ሰሚ ሸንጎ የአሜሪካን ምላሽ አወድሷል። የዓለም የጤና ድርጅት ላይ ትችት የሰነዘሩ የህግ አውጪዎች የዓለሙ ድርጅት የማስፈጸም ብቃት ዝቅተኛ እንደሆነ አስታውሰዋል። የኮሚቴው ሊቀመንበር ሪፑብሊካኑ ኤድ ሮይስ ስ ከዚህ ቀደም ኢቦላን ለመቆጣጠር የተቻለው አዳዲስ በበሽታው የሚያዙ ሰዎችን ቁጥር በመቀነስ ግስጋሴውን በመስበር ነው። በዚህ ሥራ ባንሰማራ ኖሮ ኢቦላ ድንበር ጥሶ ይስፋፋ ነበር። የአፍሪካ ምጣኔ ሀብት በእጅጉ ይላሽቅ ነበር። መንግሥታት ህልውናቸው ፈተና ውስጥ ይገባ በአስር ሺዎች የሚቆጠሩ ሰዎች ሊሞቱ ይችል ነበር። የህዝብ ተወካዮቹ ምክር ቤት አባላት የፕሬዝደንት ኦባማ አስተዳደር በመጠየቅ ላይ ያለውን እርዳታ እንደሚደግፉ ተናግረዋል። ሌሎች ሀገሮችም የእርዳታ ቃላቸውን እንዲጠብቁ አንጋፋው ዴሞክራት ኤልየት ኤንግል ጠይቀዋል። እንደ ገለጽኩት ዩናይትድ ስቴትስ ብቻዋን ይህንን ፈተና ልትወጣው አትችልም። ኢቦላ ዓለም አቀፍ የጤና ችግር ነው። መፍትሔውም ዓለም አቀፍ ቅንጅትን ይጠይቃል። በጎ ነገር በላይቤሪያ ሴራሊዮንና ጊኒ በሽታውን ለመቆጣጠር ለተያዙ ጥረቶች በገንዘብና በስፍራው የሚሰጡ የሙያ እርዳታዎች ተበራክተዋል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት የዩኤስኤአይዲ አስተዳዳሪ ራጂፍ ሻህ በቅርቡ በላይቤሪያ ባካሄዱት ጉብኝት ከስልሳ አምስት የቀብር አስፈጻሚ ቡድኖች ጋር መገናኘታቸውን ገልጸዋል። እነዚህ ቡድኖች የያዙት ጥረት በሀገሪቱ በቫይረሱ አዲስ የሚያዙ ሰዎችን ቁጥር በመቀነስ ረገድ መርዳቱን ራጅቭ ሻህ አስረድተዋል። አክለውም ዩናይትድ ስቴትስ ለጤና ጥበቃ ሰራተኞች የሚያስፈልጉ ከቫይረሱ መከላከያ አልባሳትን በተመለከተ መከላከያውን ልብስ ሲያወልቁ ለቫይረሱ የመጋለጥ እድላቸው እጅግ ከፍተኛ ሆኖ በመገኘቱ የተሻለ አዲስ አማራጭ መንገድ መፈለግ ይዛለች ብለዋል አስተዳዳሪው። ይሁን እንጂ በበሽታው በከፋ ሁኔታ ከተጠቁት ሀገሮች መንገደኞች እንዳይገቡ እንዲከለከል ከምክር ቤት አባል ኤድሮይስ እና ከሌሎችም የቀረበውን ሀሳብ ውድቅ አድርገዋል። ደግሞም አሜሪካ በጉዳዩ የሚደረግ ውሳኔን አስመልክቶ በመሪነት እንደምትወሰድ እንገነዘባለን ብዬ አስባለሁ እነዚያን ሀገሮች እኛ ካገለልናቸው የተቀረው ዓለምም ያገላቸዋል። ያ ከሆነ ደግሞ በጣም የተለየ የወረርሽኙ አካሄድ ይፈጠራል። ከዚያ በኋላ አሁን ከምናየው ቁጥሩ በጣም የገዘፈ የቫይረሱ ተያያዥ ይከሰትና ተመልሰን መጥተን ምንድን ነው የምናደርገው ብለን ልንነጋገር ነው ማለት ነው። አስከትለውም ራጂፍ ሻህ ከኢቦላ ወረርሽኙ ተከትሎ በአካባቢው የረሃብ ቀውስ ስለሚከሰት ዓለም አቀፉ ማህበረሰብ አስቸኳይ እርዳታ ለመስጠት ዝግጁ መሆን አለበት፣ በማለት አሳስበዋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል አዲስ አበባ ላይ። ዋሽንግተን ላይ ደግሞ ከቀኑ 7 ሰዓት ከ33 ደቂቃ ነው። ወደ ዝግጅታችን ሁለተኛው አጋማሽ እንሸጋገራለን። የመጀመሪያው ቅንብር ውይይት ከተቃዋሚና ከምርጫ ቦርድ ኃላፊዎች ጋር ይሆናል። ዛሬ በመጀመሪያው ክፍል የሚቀርበው ግን ከብሔራዊ ምርጫ ቦርድ ኃላፊ ጋር ብቻ የሚካሄድ ውይይት ነው። የኢትዮጵያ ብሔራዊ ምርጫ በሚመጣው ዓመት ግንቦት ወር ሊካሄድ ወራት ይቀሩታል። ብሔራዊው የምርጫ ቦርድ አስፈላጊ ዝግጅቶቹን እያካሄደ መሆኑን ይናገራል። ከገዢው ፓርቲ ኢህአደግ ጋር ለውድድር የሚቀርቡ ተቃዋሚ ፓርቲዎች ግን በነጻነት በምርጫው ለመሳተፍ የሚያስችል የፖለቲካ ሁኔታ የለም ይላሉ። ከሚያነሷቸው ነጥቦች መካከልም የፖለቲካ መሪዎች መታሰር መታሰርና መዋከብ፣ የመሰብሰቢያ ቦታዎች ያለመኖር ወይም መከልከል ይገኙባቸዋል። ነፃና ሚዛናዊ ምርጫ ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ እነዚህ ችግሮች እንዲወገዱ መስራት አለበትም ይላሉ ተቃዋሚዎች። ብሔራዊ ምርጫ ቦርድ በበኩሉ ደግሞ ነፃና ሚዛናዊ ምርጫ ለማካሄድ በትጋት እየሰራ መሆኑን ይናገራል። የምርጫ ቦርዱ ጽህፈት ቤት ኃላፊና የቦርዱ ጸሐፊ አቶ ነጋ ዱፊሳ ቃለ ምልልስ ሰጥተውናል። ትዝታ በላቸው ነች ያነጋገራቸው። ዛሬ ቅድም እንዳልኩት የመጀመሪያው ክፍል ነው እነሆ የኢትዮጵያ ብሔራዊ ምርጫ ቦርድ ጽህፈት ቤት ኃላፊና የቦርዱ ጸሐፊ አቶ ነጋ ዱፊሳ ስለ ትብብሮ በቅድሚያ አመሰግናለሁ። እኔም አመሰግናለሁ። እሺ፣ እንግዲህ እንደሚታወቀው ብሔራዊው ምርጫ ቦርድ ለ2007 ዓ ም ምርጫ የጊዜ ሰሌዳውን አሰናድቷል፣ አውጥቷል። የጊዜ ሰሌዳውን አውጥቷል። ለምርጫ የሚያስፈልጉ በራሪ ወረቀቶችን ማሳተሙን፣ የምርጫ አስፈጻሚ ቡድኖችን እያሰለጠነ መሆኑን ጠቅሰው አብዛኛው ዝግጅት በአጥጋቢ ሁኔታ እየተካሄደ መሆኑን የቦርዱ ሊቀመንበር ፕሮፌሰር መርጋ በቃና ገልጸዋል። በቅርቡ እና ዋና እና አብይ የሚሆነው እንግዲህ እነማን ይወዳደራሉ የሚለው ነውና እንዲሁም ደግሞ የመወዳደሪያ ሜዳው ለሁሉም ለተመራጩም ለመራጩም እኩል የተመቻቸ ነው ወይ የሚል ጥያቄ ይነሳልና እስቲ በዚህ እንጀምር። ምን አድርጓል የምርጫ ቦርዱ በዚህ ረገድ? ጥሩ። እንግዲህ በመጀመሪያ ደረጃ ቦርዱ ለሁለት ሺህ ሰባት ጠቅላላ ምርጫ መጠነ ሰፊ ዝግጅት አድርጓል። ከባለፉት ምርጫዎች ከተገኙት ተሞክሮዎች በመቀመር በተሻለ ሁኔታ የዘንድሮውን ምርጫ ለማስፈጸም መጠነ ሰፊ ዝግጅት አድርጓል። እንግዲህ እነማን ናቸው በዚህ ምርጫ የሚሳተፉት የሚለውን ነጥብ በተመለከተ ወቅቱ ሲደርስ የእጩ ምዝገባ ወቅት ሲደርስ የሚታይ ይሆናል። ይሄ ከታህሳስ አስራ ስድስት ጀምሮ የሚከናወን ነው። ከዛ በፊት ግን ህዳር አስራ አምስት ላይ የፖለቲካ ፓርቲዎች የመወዳደሪያ ምልክታቸውን የሚወስዱበት ወቅት ነው። እንግዲህ እነማን ናቸው የሚወዳደሩት የምለው ሰባ አምስት የፖለቲካ ፓርቲዎች አሉ። ወቅቱ ሲደርስ በሚያደርጉት እንቅስቃሴ የሚለይ ነው። እንግዲህ እንደሚታወቀው ቦርዱ የውድድር ሜዳውን ማመቻቸት ነው። ይህንንም ለማድረግ ከሁለት ሺ ሁለት ጀምሮ ቦርዱ መጠነ ሰፊ ዝግጅቶችን ሲያደርግ ቆይቷል። የሁለት ሺ ሁለትን ጠቅላላ ምርጫን ባካሄድን ማግስት የድህረ ምርጫ ግምገማ ተደርጓል። በዚህም የሂደቱ ጠንካራና ደካማ ጎን ተለይቷል። ይህንን መሰረት ባደረገ መልኩ ላለፉት ዓመታት በርካታ ዝግጅቶችን አድርጓል። ለምሳሌ ዋና ዋናዎቹን ለመጥቀስ ባሳለፍነው ሁለት ሺ ስድስት ዘጠኝ ጊዜ ከፖለቲካ ፓርቲዎች ጋር በመገናኘት የአቅም ግንባታ ስልጠናዎችን እና የጋራ ውይይት መድረኮችን ፈጥረናል። በዚህም ሂደት በተለይም በምርጫ ወቅት ሊፈጠሩ የሚችሉ አለመግባባቶች እንዴት ይፈታሉ በሚሉትና ሌሎች የአቅም ግንባታ ስልጠናዎች ዙሪያ መጠነሰፊ ሰፊ ውይይት የተደረገበትና ከፖለቲካ ፓርቲዎችም ጋር ቦርዱ ነት ጥሩ የስራ ግንኙነት ያደረገበት ወቅት ነው ማለት ይቻላል። እሺ። ነገር ግን አቶ ነጋ ለምርጫው እንቀርባለን ብለው እየተዘጋጁ ያሉ ተቃዋሚ ፓርቲዎች አንዳንዶቹን ወደ ኋላ ድምጻቸውን አሰማውታለሁ እኩል የተመቻቸ የመወዳደሪያ ሜዳ እየተዘጋጀልን አይደለም ይላሉ እንደ ባለፉት አመታት ሁሉ የምርጫ አስተባባሪዎቻቸው እንደሚታሰሩ፣ እንደሚንገላቱ፣ እንደሚደበደቡ፣ እንደሚዋከቡ ነው። በቅርቡ ለምሳሌ ከመያድ አቶ ታሪኩ ተስፋዬና ሰባት ሌሎች የታሰሩበት እዚህ ጋ ታስረዋል ብለው እንኳ ሚነግረን ሰው ጠፋ ያሉበት ሁኔታ አለ። ሰማያዊ ፓርቲ የምርጫ አደራጁ አቶ የሺዋስ አሰፋ እንደታሰሩበት፣ ቢሮው እንደተዘረፈ፣ አባላት እንደሚዋከቡ አንድነት ለዲሞክራሲና ለፍትህም እንዲሁ በጎንደር፣ በወላይታ፣ በትግራይ ምርጫ ቅስቀሳ የሚያደርጉ መሪዎቻቸው ወይም አባላት እንደተደበደቡ፣ እንደታሰሩ ይናገራሉና ምርጫ ቦርዱ በተጨባጭ ሜዳውን እኩል ለገዥውን ፓርቲ ለተቃዋሚዎችም የሚያመቻች ከሆነ የምርጫ ቦርድ ኃላፊነቱ ሰላማዊና ፍትሐዊ ምርጫ እንዲካሄድ ማመቻቸት ነው ይላልና ህገ መንግስቱ እነዚህ ተቃዋሚዎች ደግሞ በገዢው ፓርቲ ደጋፊዎች ነው የምንዋከበው የምንታሰረው፣ ይላሉና ምርጫ ቦርድ ለዚህ ተጨባጭ ጉዳይ ምን እያደረገ ነው? ጥሩ ነው እንግዲህ ምንድን ነው የተለያዩ ነጥቦችን አንስተዋል። የፖለቲካ ፓርቲዎች ባለፈው የጊዜ ሰሌዳውን ለማጽደቅ ባደረግ ነው መድረካችን ላይም የተለያዩ ነጥቦችን አንስቷል። ከአባላት ጋር አሁን እንዳልሽው በተመለከተ ጽሕፈት ቤቶችን በመክፈት ሌሎች እንቅስቃሴዎች በተመለከተ ያነሷቸው ነጥቦች አሉ። እነዚህን ነጥቦች ቦርዱ አንድ በአንድ የፖለቲካ ፓርቲዎቹ በሚያቀርቡት ቅሬታ መነሻነት እያጣራና መፍትሄ እየሰጠ ያለበት ሁኔታ አለ። ችግሮቹ የተከሰቱት የት ናቸው መቼ ነው በማን ነው የሚለው በሚቀርቡት ማስረጃዎች መነሻነት ቦርዱ በተባለው ቦታ እየተገኘ የማጣራት ስራ እንደ አስፈላጊነቱ ተገቢውን እርምጃ እየወሰደ ያለበት ሁኔታ ነው ያለው። ምክንያቱም ቦርዱ እዚህ ያለው የፖለቲካ ፓርቲዎቹን በእኩልነት ለማገልገል እስከሆነ ድረስ ይህንኑ ዓላማ የመወዳደሪያ ሜዳውን ፍትሃዊ፣ ዲሞክራሲያዊ ከማድረግ አኳያ የተሰጠውን ማንዴት ለመወጣት መጠነ ሰፊ እንቅስቃሴዎችን ያደርጋል። የፖለቲካ ፓርቲዎቹ የሚያነሱትን ቅሬታ በቸልታ የሚያልፍበት ጊዜ የለም። እያንዳንዱ ነጥብ እያጣራ እና የማስተካከያ እርምጃዎችን እየወሰደ የሚሄድበት ሁኔታ ነው ያለው። ሌላው የተገለልተኝነት ጋር ተያይዞ የሚነሱ ነጥቦችን በተመለከተ የፖለቲካ ፓርቲዎቹ ራሳቸው የሚያነሱት በተለይ ወደ ላይ አካባቢ ብዙ ችግር የለብንም፣ ግን ወደ ታች እስከ ምርጫ ጣቢያ ድረስ ባለው መዋቅር ግን የገለልተኝነት ችግር አለ ብሎ የሚያነሱት ነጥብ እንዳለ ከውይይት መድረካችን ያየንበት ሁኔታ አለ። ግን ይህንን የሚያነሱትን ነጥብ ተከትለን በርካታ እርምጃዎችን ድናል ምርጫ አስፈጻሚዎችንም በሁለት ሺህ አምስት ባደረግነው አካባቢ ምርጫም የፖለቲካ ፓርቲዎቹ በሰጡት አስተያየት መሰረት ብዙ ምርጫ አስፈጻሚዎች እንዲለወጡ ያደረግንበት ሁኔታ ነው ያለው። ዘንድሮም ደግሞ ምልመላ ሲደረግ ምንድን ያደረግ ነው መልማይ ቡድን በዋና መስሪያ ቤት አግባብነት ያለው ስልጠና እንዲወስድ ለምልመላ በሚሰማራበት ወቅት፣ አንድ ምርጫ አስፈጻሚ ከመመልመሉ በፊት ገለልተኛ ነው አይደለም የሚለውን ከተለያዩ የአካባቢው ማህበረሰብ ከባለድርሻ አካላት መረጃ እንዲያሰባስብና ገለልተኝነቱን ካጣራ በኋላ ብቻ ምርጫ አስፈጻሚ አድርጎ መመልመል እንዳለበት፣ ይህም ከተደረገ በኋላ ምርጫ አስፈጻሚ ሆኖ የተመለመለው ምርጫ አስፈጻሚ ራሱ ገለልተኛ ስለመሆኑ በተዘጋጀ ፎርም ላይ እንዲፈርምና ኃላፊነት እንዲወስድ ይህን ሁሉ ጥንቃቄ ካደረግን በኋላ በኋላም ቢሆን የፖለቲካ ፓርቲዎቹ በተጨባጭ ማስረጃ በተደገፈ እገሌ ገለልተኛ አይደለም፣ የዚህ የፖለቲካ ፓርቲ አባል ነው፣ የዚያ ፖለቲካ ፓርቲ አባል ነው የሚል ቅሬታ የሚቀርብ ከሆነ ደግሞ በተጨባጭ ቅሬታ የተነሳበትን ምርጫ አስፈጻሚ በተመለከተ የራሳችንን እርምጃ የወሰንበት ሁኔታ አለ። ከዚህ በፊትም ስናደርግ ነበር። አሁንም በቀጣይም የፖለቲካ ፓርቲዎቹ ከምርጫ አስፈጻሚዎቻችን ገለልተኝነት ጋር በተያያዘ የሚያነሱት ማንኛውም ቅሬታ ካለ አይተን መርምረን ተገቢውን እርምጃ የምንወስድ መሆኑን ነው በዚህ አጋጣሚ ለማረጋገጥ የምንፈልገው። ምክንያቱም የምርጫ አዋጁም በትክክል ያስቀምጣል፣ አንድ ምርጫ አስፈጻሚ ሊያሟላቸው የሚገባቸው መስፈርቶችን ያስቀምጣል። ገለልተኛ መሆን አለበት፣ አንዱ ትልቁ መስፈርት ነው የሙያ ብቃቱ የተረጋገጠ መሆን አለበት። በስነ ምግባሩም የታወቀ የተረጋገጠ መሆን አለበት የሚል ላ በሚል መስፈርቶች አሉ። ይህንን ተከትለን ተገቢውን እርምጃ የምንወስድበት ሁኔታ ነው ያለው ማለት ነው። አመሰግናለሁ። አቶ ነጋዶ ፊሳቅ በመልሶ ግን ያልጠቀሱልኝ እንግዲህ አገር ውስጥ አሉ የሚባሉ እንደ ሰማያዊ ፓርቲ እንደ አንድነት ለዲሞክራሲ ለዲሞክራሲና ለፍትህ እንደ መድረክ እንዲሁም ደግሞ እንደ መኢአድ የመላ ኢትዮጵያ አንድነት ድርጅት እና በተጨባጭ ነው የታሰሩ ሰዎችን ስሞች አንስቼ ነው እና የጠየቅኩት። ለምሳሌ እንደ አቶ ታሪኩ ተስፋዬ አይነቱ ሰው እንደ አቶ የሺዋስ ያሉት እንዲሁም ደግሞ የአንድነት ፓርቲ አባላት ጋሙጎፋ፣ በትግራይ፣ በጎንደር የታሰሩ አሉና የምርጫ ቦርዱ ምን እያደረገ ነው? ይሄ ነገር እንዳይከሰት እንደው በተጨባጭ እዚህ ላይ ቢመልሱልኝ። እውነት ነው በመጀመሪያ ደረጃ እኛ የፖለቲካ ፓርቲዎቹ የሚያነሱትን አጠቃላይ ከፓርቲው እንቅስቃሴ ከጽህፈት ቤት ከመክፈት አባላትን ከማፍራትና ከፖለቲካ እንቅስቃሴያቸውም በተጨማሪ ቦርዱ ኢቪን ለዚህ ስራቸው መንግስት የተለያዩ አዳራሾች፣ የመሰብሰቢያ ቦታዎች አሉት። ይህንንም የስብሰባ አዳራሾችና የተለያዩ ለስብሰባ ለተለያዩ ነገሮች ሊገለገሉ በሚችሉበት አግባብ ተጠቃሚ እንዲሆኑ እየሰራን ያለበት ሁኔታ አለ። ሌላው እውነቱን ለመናገር በዚህ አጋጣሚ ለህዝቡም ግልጽ እንዲሆን ምርጫ ቢኖርም ባይኖርም አገሪቷ የተቋቋሙ በህግ የተቋቋሙ የፊት አካላት አሉ። በዛ ነው መዳኘትና ውሳኔ ማግኘት አለበት። በዛ ውሳኔም ከተሰጠ በኋላ ቅሬታ ያለው አግባብ አካል ቅሬታውን ይግባኙን ለሚመለከተው ማቅረብ ይችላል። ግን እንደ ምርጫ ቦርድ በዛ ብቻ ይቋጭ ብለን እንኳን አንልም። እንደዚህ አይነት ችግር በአባላችን ላይ ደርሰዋል፣ እንደዚህ አይነት ነገር ተፈጥሯል ብሎ በሚሉበት ጊዜ በቀጥታም ይሁን በተዘዋዋሪ መንገድ ከምርጫ እንቅስቃሴው ጋር ከፖለቲካ ፓርቲው እንቅስቃሴ ጋር ወይ ደግሞ የፖለቲካ ፓርቲዎች አባል በመሆናቸው ብቻ የተፈጠሩ ነገሮች ናቸው ወይ አይደሉም፣ የምለውን ሽታ ለመፈለግ ከፍተኛ ጥረት ያደርጋል ቦርዱ ሁኔታዎችን ያያል። አንዳንድ ጊዜ ፖሊሶችን ሁሉ በምን ምክንያት እንደተያዙ፣ በምን ምክንያት እንደተከሰሱ እስከዛ ድረስ የመጠየቅ ሁኔታዎች አሉ። ግን ጉዳዩ የደረቅ ወንጀል ሆኖ ሲገኝ የቦርዱ ማንዴት አይሆንም። አንዳንድ ጊዜ የሚያስቸግረን ለቦርዱ ይሄንን ዓላማ ለማሳካት ማንዴቱን ተግባራዊ ለማድረግ የተሰጡት ስልጣንና ኃላፊነቶች አሉ። በቦርዱ ስልጣንና ኃላፊነት ውስጥ ያሉትን ነገሮች በቸልታ የምናልፍበት ሁኔታ የለም። እያንዳንዱ ነጥብ ሄደን የምናጣራበትና የተገቢኑ እርምጃ የምንወስድበት ሁኔታ ነው ያለው። ከዚህ በፊትም ስናደርግ ነበር። ግን ከኛ ማንዴት ውጭ የሆነ ደረቅ ወንጀል ሲሆን፣ ሌሎች ሌሎች ተግባራት ሲሆኑ ግን በሚመለከተው መንግስታዊ ተቋም በኩል ነው መፍትያ ማግኘት ያለበት የሚል ነው። ከምርጫ እንቅስቃሴው ጋር በተያያዘ ማንኛውም ግድፈቶች፣ እክሎች ሲያጋጥሙ አሁን የተባሉት ነጥቦች ሁሉ ሳይቀሩ ሄደን ያጣራንበት ሁኔታ እና ከምርጫ ስራ ጋር ምንም አይነት ግንኙነት የሌለው ስለመሆኑ ስላጣራን ነው። በዛ መልኩ አንድ ላይ ያደረግነው እንጂ እያንዳንዱ ነጥብ በቸልታ ያለፍንበት ሁኔታ የለም። ምክንያቱም የምርጫው ሜዳ የተመቻቸ እንዲሆን ለማድረግ ብዙ ጥረት ስለሚያደርግ ቦርዱ ማለት ነው። አዎ እንግዲህ አቶ ነጋ ዱፊሳ እርሶም እንዳሉት የምርጫው መስክ የተመቻቸ መሆን ያለበት ያው የኢትዮጵያ ሕዝብ ይበጀኛል ያለውን የፈለገውን የመምረጥ መብት አለው ከሚለው ነውና የምንነሳው። አንድ አጋጣሚ ግን ምርጫ በተቃረበ ቁጥር የተቃዋሚ ፓርቲ የምርጫ አደራጆች ወይንም ቀስቃሾች ወይም መሪዎች መታሰር፣ ደረቅ ወንጀል አንስተዋል። ማንም ወንጀል የሚሰራ ሰው በአገሪቱ ሕግ መዳኘት አለበት። ነገር ግን በምርጫ ልክ ምርጫው ሲቃረብ የፓርቲ አባላት ወይንም አመራር አባላት አባላት መታሰር ደግሞ ሌላ እይታ ያስከትላል። ጥሩ የምርጫ እንቅስቃሴው እየቀረበ በመሄድበት ወቅት እያንዳንዱ በተለይ የፖለቲካ ፓርቲ መሪዎች፣ ደጋፊዎች፣ አባላት በተመለከተ የሚነሱትን ቅሬታዎች ቦርዱ በትኩረትና በቅርበት ነው የሚከታተለው ምክንያቱም በቀጥታ ይሁን በተዘዋዋሪ መንገድ ከማንኛውም አካል ማለት ነው ከማንኛውም አካል ምንም አይነት የውድድር ሜዳውን ሊያደናቅፍ የሚችሉ ነገሮች መከሰት እንደሌለባቸው፣ በዚህ ደረጃ ቦርዱ በቸለተኝነት የሚያልፈው ነገር የለም። በቅርብ እየተከታተለ ተገቢውን እርምጃ እየወሰደ የሚሄድበት ሁኔታ ነው ያለው። ይህንን አሁንም በድጋሚ ለማረጋገጥ እንወዳለን። የዚህ ውይይት ሁለተኛና የመጨረሻ ክፍል ሰፋ ብሎ ነገ እንደሚቀርብ እናሳውቃለን እንድትከታተሉም ከወዲሁን ጋብዛለን። ብዛለን በነገራችን ላይ ዛሬም ሆነ ነገ ምርጫ ቦርድን እኛንን የጠየቅ ነው። እናንተ አድማጮችስ ጥያቄ ይኖራቸዋል ብለን እንገምታለን። ስለዚህ የሚመጣው ቅዳሜ የአድማጮች ጥያቄ ፕሮግራም ስለሚኖር ከምርጫ ቦርድ ባለሥልጣናቱን አናግረን አቅርበን ማለት ነው የእናንተ ጥያቄ ይስተናግዳል። ቅዳሜ ሳምንት። ነገ ግን የዛሬ ውይይት ሁለተኛ ክፍል ይቀርባል። ይህ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የምሽቱ የመጨረሻ ቅንብራችን ኢትዮጵያ በጋዜጦች አዳነች ፍሳዬ ታቀርባለች። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ለውጊያ የቸኮለ ቀጣዩ የደቡብ ሱዳን ትውልድ፣ የአልሸባብ መዳከም፣ የተባበሩት መንግስታት ኢቦላን የሚታገልበት ዘዴ ለመቀየር ተገደደ የሚሉትን ርዕሶች ነው ዛሬ የምንመለከተው። ኒውዮርክ ታይምስ ጋዜጣ በዘገበው መሰረት እየተዳከመ የሄደው የሶማሊያው ጽንፈኛ ቡድን አልሸባብ መሪው በአሜሪካ አየር ድብደባ ከመገደሉ በፊትም ቢሆን እየተዳከመ ሲሄድ ቆይቷል። በአንድ ወቅት የአልቃይዳ ጠንካራ አካል የነበረው አልሸባብ ከቅርብ ወራት ወዲህ እየተፍረከረከ ሄዷል። ይቆጣጠራቸው የነበሩት ግዛቶችም አንድ በአንድ እየተነጠቀ ግዛቶችንና አባላቱን እያጣ እንደሆነ ከድተው የገቡ አባላቱ ጠቁመዋል። ነገር ግን አሁንም ቢሆን አደገኛ መሆኑ እንዳልቀረ ዘገባው ያወሳል። አልሸባብ ከጥቂት ዓመታት በፊት አብዛኛውን የደቡብ ሶማሊያ ክፍልን ጭካኔ በተሞላበት አያያዝ ይቆጣጠር ነበር። የአልሸባብ ተዋጊዎች አንገቶችን ይቀሉ ነበር። ልጆችን እያስራቡ ልጃገረዶችን ለሚስትነት እየነጠቁ ይወስዱ ነበር። እምቢ ያሉትን ሴት ልጆች በድንጋይ ደብድበው ይገድሉ ነበር። እስላማዊ መንግስት ነኝ የሚለው ቡድን በሶሪያና በኢራቅ ብቅ ከማለቱ በፊት አልሸባብ ከማንኛውም ከአልቃይዳ ጋር የተሳሰረ ቡድን የበለጠ ግዛት ይቆጣጠር ነበር። ወደቦችን በመቆጣጠርና ግብር በማስከፈል በሚሊዮኖች የሚቆጠር ዶላር ገቢ ያገኝ ነበር። ይሁንና የኢትዮጵያና የኡጋንዳ ወታደሮች የሚገኙባቸው የአፍሪካ ሕብረት ሰላም ጠባቂ ኃይሎች የአልሸባብ ተዋጊዎችን በደቡብ ሶማሊያ ካሉት አበይት ከተማዎች ነቅለዋቸዋል። የሶማሊያ ሕዝብም ከድቷቸዋል። ዩናይትድ ስቴትስ ከብዙ ጊዜ ያልተሳካ ሙከራ በኋላ የአልሸባብ መሪ የነበረውን አሕመድ ጎዳኒን ለመግደል ችላለች። ይህ ተግባር አልሸባብ ውስጥ መፈረካከስ እንዳለ አሳይቷል። ምክንያቱም አሜሪካውያን ጎዳኔ ያለበትን ለይተው በማወቅ ሊመቱት የቻሉት ውስጥ አዋቂዎች ቢጠቁሟቸው ነው ሲሉ ተንታኞች ይናገራሉ። ጎዳኔን የተካው ሰው ብዙም የማይታወቅ በመሆኑ ድርጅቱ የነበረው ድጋፍ እየተሟጠጠ እንደሆነ የከዱት አባላቱ መናገራቸውን ኒውዮርክ ታይምስ ጋዜጣ ዘግቧል። በጋርዲያን ድረገጽ ደግሞ ለውጊያ የቸኮለ ቀጣዩ የደቡብ ሱዳን ትውልድ በሚል ርዕስ ባቀረበው ጽሑፍ ወጣት ልጆች መጻሕፍትን ሳይሆን ካላሽኒኮቭ መሳሪያን ለመሸከም በሚመኙበት ሁኔታ በአዲስቱ ሀገር ሰላም የመስፈኑ ጉዳይ በርቀት የሚታይ ምኞት ሊሆን እንደሚችል ያስገነዝባል። ከፍጅት ብዙ ሕይወት ካጠፋው የሳምንታት ጉዞ ከረሃብና ከበሽታ ተርፈው በአማጽያን ቁጥጥር ስር ካለው ደቡብ ሱዳን ግዛት ባሻገር ባለው የኢትዮጵያ ድንበር የተጠለሉት ወጣት ልጆች ይህ ሁሉ ችግር ያለፉ ቢሆንም አማጺው ቡድን እስከፈቀደላቸው ድረስ ሄደው ለመዋጋት አሰፍስፈው ይጠባበቃሉ ይላል ጽሑፉ። አንድ የ13 ዓመት ዕድሜ ደቡብ ሱዳናዊ ስደተኛ ሄጄ ለመዋጋት እስከማድግ ድረስ ነው የምጠብቀው ማለቱን የጋርዲያን ጽሑፍ ያወሳል። ደቡብ ሱዳን ውስጥ ባለፈው ታኅሣሥ ወር ውጊያ ከተነሳበት ጊዜ አንስቶ ከሁለት ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ሁለት መቶ ሺህ የሚሆኑ ወደ ጋምቤላ ሸሽተዋል፣ ይላል ጋርዲያን ላይ የወጣው ጽሑፍ። ዩናይትድ ስቴትስና የክልሉ ሀገራት መሪዎች የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በደቡብ ሱዳን ተፋላሚዎች ላይ ማዕቀቦች እንዲጥል ጥሪ እያቀረቡ ነው። የሰብአዊ መብት ቡድኖች ደግሞ የመሳሪያ ማዕቀብ እንዲጣልባቸው ጥሪ እያደረጉ ነው። በአሁኑ ወቅት ኢትዮጵያ የተጠለሉት ስደተኞች 600 ሺህ ሲሆኑ ስደተኞችን በማስተናገድ ረገድ ከአፍሪቃ ቀዳሚ ቦታ መያዝዋን የገለጸው ዘገባ በቀጣዮቹ ሳምንታትና ወራት ውስጥ ወደ ኢትዮጵያ ይጎርፋሉ ተብለው የሚጠበቁ ስደተኞችን ለማስተናገድ የሚያስችል ቦታም ሆነ አቅርቦት እንደማይኖር ኢትዮጵያ ያሉት የዓለም የምግብ ፕሮግራም ኃላፊ አብዱ ዲያንግ እንደተናገሩ ዘ ጋርዲያን ድረገጽ ዘግቧል። የተባበሩት መንግስታት ድርጅት በምዕራብ አፍሪቃ የተዛመተው ኢቦላ ፈጣን ምላሽ ሊያገኝ እንደሚፈልግ ኒውዮርክ ታይምስ ጋዜጣ ዘግቧል። ኢቦላ በሽታ በተዛመተበት ምዕራብ አፍሪቃ የዓለም አቀፍ የጤና ሰራተኞች እጥረት በመኖሩና የኢቦላ ማከሚያ የጤና ጣቢያዎች የመገንባቱ ጉዳይ በመዘግየቱ የተባበሩት መንግስታት ድርጅት ኢቦላን የሚታገልበት ዘዴ ለመቀየር እንደተገደደ ዘገባው ጠቅሷል። የአገር ውስጥ ሕክምና ሰራተኞች የበለጠ ሚና እንዲኖራቸው የሚያደርግ አነስ ባለ መልክና በበለጠ ተንቀሳቃሽ በሆነ መንገድ የሚሰራ የሕክምና ዘዴ እንዲኖር ጥሪ ያደርጋል። የሕክምናውን ዘዴ የመቀየሩ ሀሳብ የፈለቀው ኢቦላ በምዕራብ አፍሪቃ እንደተዛመተ ከታወቀ ስምንት ወራት ካለፉ በኋላ ነው። በአንዳንድ የምዕራብ አፍሪቃ ክፍሎች የበሽታው መዛመት እየቀነሰ ሲሆን፣ በሌሎች ቦታዎች ደግሞ እየተጠናከረ ነው። እስካሁን ባለው ጊዜ ከዓለም አቀፍ ማኅበረሰብ የተገኘው ምላሽ የበሽታውን መዛመት በቁጥጥር ስር ሊያውል አልቻለም። እስካሁን ባለው ጊዜ የዓለም አቀፍ ጥረት ያተኮረው ትልልቅ የሕክምና ማዕከሎችን በመገንባት ተግባር ላይ ነው። ይሁንና እነዚህ ማዕከሎች ሲጠናቀቁ እጅግ በሚያስፈልጉበት ቦታ ላይ ላይሆኑ ይችላሉ ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ አስገንዝቧል። ለምሳሌ በላይበሪያ መዲና ሞንሮቪያ አንድ መቶ አልጋዎች የሚይዙ አራት የሕክምና ማዕከሎች በቅርቡ ይከፈታሉ። ሆኖም ላይቤሪያ ውስጥ በአዲስ ኢቦላ የሚያዙ ሰዎች ብዛት በጣም እየቀነሰ እንደሄደ ይነገራል። ከፍተኛ የሕክምና ማዕከሎች እጥረት ባለበት ሴራሊዮን ግን መዛመቱ ቀጥሏል ይላል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ። የምዕራብ አፍሪቃ የጤና ጥበቃ ስርዓት ኢቦላ ከመግባቱ በፊትም ቢሆን በድህነትና በግጭት ተንኮታኩቷል። በሦስቱ በኢቦላ የተጎዱ ሀገሮች በሽታው የሚስፋፋ ከሆነ ለመጪው ዓመት ቢያንስ አምስት ሺህ የህክምና ሠራተኞች እንደሚያስፈልጉ የተባበሩት መንግሥታት ድርጅት እንደተናገረ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በጋዜጠኞች ላይ የሚፈጸሙ ወንጀሎች ከተጠያቂነት ማምለጣቸው ያብቃ ሲል ይጀምራል ርዕሰ አንቀጹ ዩናይትድ ስቴትስ በቅርቡ በጋዜጠኞች ላይ የሚፈጸሙ ወንጀሎች ከተጠያቂነት ማምለጣቸው ያብቃ የሚለውን ዓለም አቀፍ ቀን በጋራ አዘጋጅታለች። በዚህና በሌሎች ማናቸውም ቀናት አሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ። በዚህና በሌሎች ማናቸውም ቀናት በጋዜጠኞች ላይ የሚፈጸሙ ወንጀሎችን ማብቃት በዓለም ዙሪያ ነፃ፣ ግልጽና የተረጋጋ ማኅበረሰብን ለመፍጠር የሞራል ግዴታ ብቻ ሳይሆን አስፈላጊ ተግባርም ነው። ደፋር ጋዜጠኞች በየዕለቱ ዜናዎችን ለማጠናቀር ሕይወታቸውን ለከባድ አደጋ በማጋለጥ ይሠራሉ። ያለ ፍርሃት በልብ በሙሉነት ጥያቄዎችን ያቀርባሉ። ለስቃይ፣ ለጦርነትና ለሰብአዊ መብቶች ረገጣ ሰለባ በሆኑ መሃል እየተገኙም ምስክርነታቸውን ይሰጣሉ ይልና ርዕሰ አንቀጹ አስተያየቱን ይቀጥላል። ጋዜጠኞች በዚህ ሰብአዊ አገልግሎታቸው ወቅት በመቶዎች የተቆጠሩት ባለፉት ዐሥር ዓመታት ጊዜ ውስጥ ብቻ ኢላማ እየተደረጉ በመቶዎች ተገለዋል። ሌሎች ቁጥራቸው እጅግ የበዛ ደግሞ ተዋክበዋል፣ ማስፈራሪያ ደርሶባቸዋል፣ ታስረዋል፣ ሰቆቃም ተፈጽሞባቸዋል። በአብዛኞቹ ጋዜጠኞች ላይ ይህን ትርጉም የለሽ ወንጀሎች የሚፈጽሙ ደግሞ አንዳንዶቹ መንግሥታት ቢሆኑም በኢራቅ እስላማዊውን መንግሥት ወይም አይሲል የመሳሰሉ አሸባሪ ድርጅቶችም ተጠያቂዎች ናቸው። በተለይ ሶሪያ በአሁን ወቅት ለጋዜጠኞች ሕይወት በዓለም እጅግ አደገኛው ሀገር ናት። በዚያ የባሻር አላሳድ አስተዳደርና አይሲል ሚዲያውን የሚያፍኑት አሸባሪ ጥቃቶችን በማድረስ ነው። ጋዜጠኞች የደረሱበት ይጠፋሉ፣ ታፍነው ይወሰዳሉ። ይህ ሁሉ የሚደረገው ደግሞ ዜናው ወደ ውጭው ዓለም እንዳይወጣ ለማገድ ነው። ዩናይትድ ስቴትስ ዓመፃን በመጠቀም ተቼዎቻቸውን የሚያፍኑ ወገኖች ከተጠያቂነት እንዳያመልጡ ጥሪዋን ታቀርባለች። በተጨማሪም እስካሁን ፍትህ በተነፈጋቸው ጋዜጠኞችና ቤተሰቦቻቸው ስም መልስ ትጠይቃለች። ከሁሉም በላይ ደግሞ በሶርያው ግጭት ያሉ ወገኖች ሁሉ በሀገሪቱና በጎረቤቶቿ ያሉ ጋዜጠኞችን ደህንነት እንዲጠብቁ ታስገነዝባለች። ውጭ ጉዳይ ሚኒስትር ጆን ኬሪ ሲናገሩ ዓለም መስማት የሚፈልገውን ዜና ለማድረስ ሲሉ ሕይወታቸውን መሥዋዕት ለማድረግ ከቈረጡ ደፋር ጋዜጠኞች ጎን በአክብሮት እንቆማለን ብለዋል። የቪዮርስ አንቀጽ ፕሬዚደንት ባራክ ኦባማ የተናገሩትን በመጥቀስ ሐተታውን ሲያጠቃልል ዩናይትድ ስቴትስ ለሁላችን ነጻነትና ደህንነት በመቆም ለጨለመው መብራት፣ ድምፅ ለተነፈገው ድምፅ በመሆን ታላቅ አስተዋጽኦ የሚያበረክቱ ጋዜጠኞችን እናከብራለን ብለዋል ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ፕሮግራማችንን እያገባደድን ነው። ነገ ቀደም ሲል ከምርጫ ቦርድ ኃላፊ ጋር የተደረገው ውይይት ሁለተኛውና ሰፋ ያለው ክፍል ይቀርባል። እንድትከታተሉ በድጋሚ እናሳስባለን። እሱን አድመጣችሁ እንግዲህ እናንተም ጥያቄ አዘጋጁና ላኩልን። የሚቀጥለው ሳምንት የአድማጮች የጥያቄ መመለሻ ፕሮግራም ይኖረናል። ከነገ በኋላ እሁድ ደግሞ ተረኛው መስታወት ነው። የመስታወት ታዳሚዎች ተዘጋጅታችሁ ጠብቁ። የአሜሪካ ድምፅ ራዲዮ በየቀኑ በኢትዮጵያ የሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚ ላይ አብቅቷል። በአማርኛው ፕሮግራም ነገ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመደበኛው ደግሞ ከ3 ሰዓት እስከ 4 ሰዓት ይቅርታ የነገው የምሽቱ አንድ ሰዓት ሰኞ ነው የሚሆነው። ነገ ከምሽቱ አንድ ሰዓት ፕሮግራም የለንም፣ ግን ከመደበኛው ከሶስት እስከ አራት ሰዓት የምናቀርበው ዝግጅት ይቀርባል። በዛ እንገናኝ። ለአሁኑ ፕሮዲሰሩ ንጉሴ ታምራት ከቴክኒክ መሐንዲሱ ከርት ስፓይንም ጋር ያስተናገድናቸው አዲሱ አበበና እኔም ሰሎሞን አባተንን። ቀጥሎ ትግርኛ ዝግጅት ይቀርባል። ደህና ደሩ።